ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ፣ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰላም ጤና ይስጥልን። በእያላችሁበት የጌታ ጸጋና ሰላም ይብዛላችሁ እያለን ልባዊ ሰላምታችንን እናቀርባለን። ይህ በየሳምንቱ እየተዘጋጀ የሚቀርብላችሁ የሰንበት ትምህርት የመጽሐፍ ቅዱስ ጥናትና ውይይት ክፍለ ጊዜያችን ነው። በዚህ ሰዓት የተለያዩ የመጽሐፍ ቅዱስ ክፍሎችን እያነሳን ውይይትና ጥናት የምናደርግ ሲሆን ባለፉት ሁለት ሳምንታቶች እንደምታስታውሱት ዋና ትኩረታችንን በማርቆስ መጽሐፍ ላይ በማድረግ የተለያዩ የመጽሐፍ ቅዱስ ክፍሎችን እያነሳን ውይይትና ጥናት ስናካሄድ መቆየታችን ይታወሳል። ባለፉት ሁለት ሳምንታት የማርቆስ መጽሐፍን ምዕራፍ አንድ በዛ ላይ ትኩረት አድርገን ጥናት ስናካሄድ የቆየን ሲሆን ዛሬ ደግሞ በሚኖረን ቆይታ የማርቆስ መጽሐፍ ምዕራፍ ሁለትንና ምዕራፍ ሶስትን ጠቅለል ባለ ሁኔታ የምንዳስስና የእግዚአብሔርን ቃል እያጠናን አብረናችሁ የምንቆይ ይሆናል። በማስቀደም ወደ ጥናታችን ዘልቀን ከመግባታችን በፊት በዚህ ጥናት ላይ የሚሳተፉ ወገኖችን አስተዋውቃችኋለሁ። ከኔ በስተግራ በኩል ወንድሜ ዘላለም አምበርበር፣ እንዲሁም ወንድሜ ሊቆዩ መኖር ይገኛሉ። ከኔ በስተቀኝ በኩል ደግሞ እህቴ የምሥራች ዮሴፍ ትገኛለች። ሁላችሁንም እንኳን ደህና መጣችሁ ለማለት እወዳለሁ። የዚህን የመጽሐፍ ቅዱስ ጥናትና ውይይት ክፍለ ጊዜ ደግሞ በመምራት አብሬያችሁ የምቆየው ቴዎድሮስ ወርቁ እባላለሁኝ። አስቀድመን የዛሬውን ጥናታችንን መሪ ጥቅስ እናነብና ከዛ ጸሎት አድርገን ቀጥታ ወደ ውይይታችን የምንገባ ይሆናል። የዛሬው ጥናታችን መሪ ጥቅስ የሚገኘው በማርቆስ መጽሐፍ ምዕራፍ ሁለት ከቁጥር 27 እስከ 28 ላይ ነው። እንደዚህ ይላል፣ ደግሞም ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም እንዲሁም የሰው ልጅ ለሰንበት እንኳ ጌታዋ ነው አላቸው። እንጸልይ። እግዚአብሔር አምላክ በምሕረትህ ከለለህን፣ በቸርነትህ ሸፍነህን፣ በፊት እንድንሆን ስምን እንድንጠራ ይህንን መልካም ጊዜ ስለሰጠን እጅግ አርገን እናመሰግንሃለን። በብዙ ብናሳዝንህም፣ ምሕረትህ በኛ ላይ ስለበዛ፣ ቸርነትህ በኛ ላይ ስለበዛ በዚህ ሰዓትም ደግሞ ቃልህን እንድናጠና በፊትም እንድንቀርብ እድል ፈንታችን ኃይላችን አንተ ስለሆንክ እጅግ አድርገን እናመሰግንሃለን። መረትን ታበዛልን ዘንድ ጸጋን ታበዛልን ዘንድ በዚህ ሰዓት ደግሞ በሚኖረን የቃል ጥናት ጊዜ በመካከላችን በቅዱስ መንፈስህ አማካኝነት በመገኘት ልባችንን ትከፍት ዘንድ ቃልህንም ደግሞ የሚያብራራው ቅዱስ መንፈስህ በመካከላችን በመሆን ያስተምረን ይናገረን ዘንድ እንጠይቅሃለን ከእኛ ጋር ይህንን ቃል የሚያጠኑ ወገኖችን ሁሉ ትባርክ ዘንድ በዚህ ቃል ውስጥ ለእያንዳንዳችን የሚያስፈልገውን ቃል ተናግረህ እግዚአብሔር ተናገረን፣ እኛም ሰማን፣ ቃሉንም ገለጥልን ብለን አንተን አመስግነን ቆይታችንን መጨረስ ልንችል አንተ ትረዳን ዘንድ እንጠይቃለን። ስለምትረዳን ስለምታግዘን ተመስገን። በልጅ በኢየሱስ ክርስቶስ ስም ጸለይን። እንግዲህ እንደምታስታውሱት ላለፉት ሁለት ሳምንታት ዋና ትኩረታችንን በማርቆስ መጽሐፍ ላይ በማድረግ በዋናነት ደግሞ የማርቆስ ክፍል መግቢያንና ምዕራፍ አንድን ያየንበት ጊዜ ነበረ። ዛሬ ደግሞ ትኩረታችንን በማርቆስ መጽሐፍ ሁለት ምዕራፎች ላይ እናደርጋለን። ምዕራፍ ሁለትና ምዕራፍ ምዕራፍ ሶስት ላይ ትኩረት እናደርጋለን። እንግዲህ የዛሬው ጥናታችን ሶስተኛው ትምህርት ሲሆን እርሱም ደግሞ ተቃርኖ ይችላልና እንግዲህ በዋናነት ክርስቶስ በዚህ ምድር ላይ በነበረው አገልግሎት ውስጥ ከፈሪሳውያን የቀደመውን የገጠመውን ተቃውሞ ወይም ደግሞ የተለያዩ ያስተምረው ልዩነቶች እና ተቃርኖዎች የምናይበት ክፍል ይሆናልና እንግዲህ በዛሬው ጥናታችን ክርስቶስ ከፈሪሳውያን የደረሰበትን አራት ተቃርኖዎች እናያለን። የመጀመሪያው እንግዲህ አጋጣሚ ክርስቶስ ሽባውን የፈወሰበት አጋጣሚ ነበረ። እሱን እናያለን። በሁለተኛ ደረጃ ደግሞ ከቀረጥ ሰብሳቢው ከየልፊዎስ ልጅ ከሌዊ ጋር በነበረው አጋጣሚ ደግሞ ፈሪሳውያን ያነሱትን ተቃውሞ እናያለን። በሶስተኛው ደረጃ ደግሞ በደቀ መዛሙርቱና በሱ ላይ ከሰንበት ጋር ተያይዞ ክርስቶስ ከፈሪሳውያን የገጠመውን ተቃርኖ ወይም ደግሞ የሀሳብ ልዩነት እናያለን በአራተኛ እና በመጨረሻ ደረጃ ደግሞ ክርስቶስ አብዷል ተብሎ እስከሚወራ ድረስ እንግዲህ ከአጋንንት ማስወጣት ጋር የተያያዙ እና ከክርስቶስ አገልግሎት ጋር በተያያዘ ፈሪሳውያን ያነሱትን ተቃርኖ ወይም ደግሞ ተቃውሞ እናያለን እና እነዚህን በዋናነት ትኩረት አድርገን የዛሬውን ጥናታችን የምንዳስስ ይሆናል እንግዲህ ወደ መጀመሪያው ሀሳብ እንምጣና የመጀመሪያውን ሀሳብ በምናይበት ጊዜ በማርቆስ ምዕራፍ ሁለት ከቁጥር አንድ እስከ አምስት ያለውን ክፍል በምናይበት ጊዜ ወረድም ብለን እስከ አስራ ሁለት ታሪኩ ይቀጥላል። በኋላ ላይ ያንን በሰፊው እናያለን። ነገር ግን በመጀመሪያው ሀሳብ ላይ ስንመጣ በማርቆስ መጽሐፍ ከ ምዕራፍ ሁለት ከቁጥር አንድ እስከ አምስት ያለውን ክፍል ስናይ በዚህ ስፍራ ላይ የምናገኘው ክርስቶስ አንድ ሽባ የነበረን ሰው የፈወሰበትን አጋጣሚ ነው የምናገኘው። እና እንግዲህ ታሪኩን እንደ ታሪክ ወንድማችን ሊቆዩ በሰፊው ያነሳልናል። ነገር ግን እንደ ጥያቄ የምናነሳቸው ነጥቦች አሉ እዚህ ክፍል ላይ እና የመጀመሪያው ጥያቄ እንግዲህ የሽፋው መፈወስ በዛ አጋጣሚ ውስጥ ሚና የተጫወቱ ሰዎች ነበሩ። እና አራቱ ጓደኞች ብሎ ስማቸውን ባይገልጸው መጽሐፍ ቅዱስ አራቱ ጓደኞች ብሎ የገለጻቸው ሰዎች አሉና ለሽባው ሰው መፈወስ የነዚህ የአራቱ ጓደኞች ሚና ምን ነበረ? ይህስ ምን የሚያስተምረን ነጥብ አለ? የሚለውን እንደ መጀመሪያ ጥያቄ እናያለን። ሁለተኛ ደግሞ በዚህ ስፍራ ላይ ክርስቶስ ከስጋ ፈውስ ይልቅ ትኩረት ያደረገው መንፈሳዊ ፈውስ ላይ እንደነበረን ያህል እና ይህስ ምን የሚያስተምረን ነጥብ አለ የሚለውን እንደመጀመሪያ ጥያቄ እናድርግ። ሀሳቡንና ታሪኩ ምን ይመስላል የሚለውንም በዛው ወንድማችን ሊቆዩ እንታነሳለን። ጊዜው ላንተ እሰጣለሁ። የእግዚአብሔር ስም የተመሰገነ። በእውነት በዚህ ላይ እግዚአብሔር ሊያስተምረን የፈለገ አንድ እውነት አለ። ለእኛም የሚጠቅመን ነገር ነው። ምክንያቱም በዚህ በመጽሐፍ ቅዱስ የተጻፈ ሁሉ ለጥቅማችን ስለሆነ በዛ ላይ እግዚአብሔር የሚያስተምረን ነገር ይኖረዋል። በማርቆስ ምዕራፍ ሁለት ከአንድ እስከ አምስት ወንድማችን ቴሪ እንደጠቀሰው ታሪኩ እንዲህ ይላል ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞም ደግሞ ገብቶ በቤት እንደሆነ ተሰማ፣ ይላል ወደ ቅፍርናሆም በገባ ጊዜ በአንድ ቤት ውስጥ እንደሆነ ተሰማ። በደጅም ያለው ስፍራ እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ፣ ቃሉንም ይነግራቸው ነበር። አራት ሰዎችም የተሸከሙት ሽባ ሰው አመጡለት። ስለ ሕዝቡን ብዛት ወደ እርሱ ማቅረብ ቢያቀታቸው እርሱ ያለበትን የቤቱን ጣሪያ አነሱ። ነድለውም ሽባው የተኛበትን አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው ይላል። ይሄ ነው ታሪኩ። እንግዲህ በዚህ ወደ ቅፍርናሆም ከመግባቱም በፊት ስለ ኢየሱስ ፈዋሽነት ሰዎች በብዙ ተረተዋል። ስለዚህ ቅፍርናሆም በገባ ጊዜ እነዚህ አራት ሰዎች ይህንን ጓደኛቸው ይሄ ወዳጃቸው ይዘው ወደ ኢየሱስ መጡ። ወደ ኢየሱስ ሲመጡ ግን ችግሩ ምን ሆነባቸው? ወደ እሱ ማቅረብ አልቻሉም። የህዝብ ብዛት ስለነበረ ማቅረብ አልቻሉም፣ ተቸገሩ። እሱ በቤት ውስጥ ነበር። ውጭም ውስጡም ሞልቷል፣ በሰው ተሞልቷል። ስለዚህ እንዴት ያስገቡ፣ ተቸገሩ። ሲቸገሩ ወደ ጣሪያ ወጥተው የቤቱን ጣሪያ አነሱ ያንን በገመድ ሽባውን በኢየሱስ ፊት አወረዱት፣ ነው የሚለው። እና በጣም የሚገርም ነው። የሚያስገርመው ምንድን ነው? እነዚህ የአራቱ ሰዎች ለዚህ ሰው የነበራቸው ታማኝነት፣ ለወዳጃቸው ለጓደኛቸው የነበራቸው ታማኝነት ነው የሚያሳየው ታማኝነት። እንደው ለጤነኛ ጓደኞቻችን እንደዚህ አይነት ጥረት ብናደርግ ምንም የሚያስደስት ነው። ግን ሽባ ለሆነ ጓደኛቸው፣ መንቀሳቀስ ለማይችለው ወደዚህ ወደ ኢየሱስ ብናደርሰው ይፈወሳል የሚል እምነት ነበራቸው። አራቱ በአንድ ድምፅ ተስማምተው በቃ ማድረስ አለብን። ምን ያክል ርቀት ምን ያክል ኪሎ ሜትር ይዘው እንደመጡ አይታወቅም። የዛኔ አሁን ያለው ቴክኖሎጂ የለም። መኪና የለ፣ ምን የለ። ተሸክመው በቃ ሬዛ ይዘውት መጡ። ያና ክል አለቧቸው። ያና ክል ተሸክመው መጥተው ግን ማድረስ የማይችሉበት ሁኔታ ሲሆን የቤቱን ጣራ የቤቱ ጣራ ለማንሳት ከነዚህ ሰዎች በስተጀርባ ደግሞ የቤቱ ባለቤትም ራሱ የሚመሰገን ነው። ማንም ሰው በቤተ ስብሰባ እየተደረገ ጣራው እያነሳ አንድ ሰው ቢሆን ምን እንደሚፈጠር አስበው። ሰው ትኩረቱ የተያዘው የኢየሱስ ትምህርት የኢየሱስ ፈውስ የመጡ ሰዎች መስተንግዶ ላይ ትኩረት ነበር። ጣራውን አነሱና አወረዱት። ከዛ የሚፈጠረውን ታሪክ የታምር በዛ ላይ ሲያዩ እንመለከታለን። እና እምነት ነበራቸው። ዛሬ ከዚህ የሚያስተምረ ምንድን ነው? እኛ ለወዳጆቻችን ምን ያክል ታማኞች ነን የሚለው ነው ወዳጆቻችን እንደኛ የስራ ባልደረቦቻችን ሊሆኑ ይችላሉ። ደሞዝ ስላላቸው ወይ ገንዘብ ስላላቸው ከኛ እኩል ስለሚከፈላቸው ወይም በዛ ሻይ ቡና ስለምንል እንደዛ አይነቱ ችግር የለውም። ግን ወዳጅ የስራ ባልደረቦቻችን ነው የምናደርገው። ወዳጆቻችን እንደዛ ነው የሚንቀሳቀሱ ጤናማ የሆኑ ግን ቤት መንቀሳቀስ የማይችሉ በእውነት አሁን እንደው አድማጮቻችን ራሱ እንደዚህ ሽባ ሆነው ያሉ ወዳጆች ይኖሩ ይሆን አይታወቅም አላውቅም እኔ አስበንበትም አናውቅም። መጽሐፍ ቅዱስ ግን ሊያስበነው የፈለገ አንድ ነገር አለ። ለዚያ ሰው ግን ትኩረት ሰጡ፣ ተሸክመው መጡት። በሱ ይፈውሳል ብለው እምነት ነበራቸው። ኢየሱስም እምነታቸውን አየ ነው ይለው። መጥተው ከሰው ብዛት የተነሳ መግባት ሳይችሉ ሲቀር ኢየሱስ ግን ያያቸው ነበር፣ ይረዳቸው ነበር፣ ከሀሳባቸው ይረዳል። ጣራ ሲያነሱ ሌላው ሁሉ ግርግሩ ሌላ ነበር፣ እሱ ግን ያያቸው ነበር። ከዛ ከእምነታቸው የተነሳ ይህንን ሲያወርዱ ይህንን ሰው ሲፈውሰው እንመለከታለን። እምነታቸው ታላቅ እንደሆነ አየ ነው የሚለው መጽሐፍ ቅዱሳችን። እምነታቸውን አየ። ከእምነታቸው የተነሳ ለዚህ ጓደኛቸው ትልቅ ነገር እንዳደረገ ስለም ጓደኞቻችን፣ በተለያየ ልክ እንደዚህ የታመመ ሽባ የሆነ ጓደኛ ላይኖረን ይችላል። ግን በተለያየ ነገር ሱስ ውስጥ ያሉ ጓደኞቻችን ሊኖሩ ይችላሉ። ይህን እምነት ያልተረዱ ጓደኞቻችን ሊኖሩ ይችላሉ። ስለዚህ መፍትሄው ወደ ሻይ ቡናም ወደ ምሳም ከማምጣት ይልቅ ወደ ኢየሱስ ማምጣት ከኢየሱስ ጋር ማስተዋወቅ የእኛ ተግባር ሊሆን እንደሚገባ ያስተምሩናል። እነዚህ ወጣቶች፣ እነዚህ ሰዎች እንደዛ ነው የሚያስተምሩ። ዛሬ የሰው ብዛት አያጨናንቅን። ብዙ የተመቻቸ ሁኔታ አለ። ለሽርሽር መውጣትም እንችላለን፣ ጥሩ ነው። አብረን መብላት መጠጣ እንችላለን፣ ጥሩ ነው። ግን ከዛ የበለጠ ደግሞ የህይወት ፈውስ የህይወት አዳኝ፣ ከተያዙበት ስርዓት ሊፈታ የሚችል ጌታ ወደሱ፣ ከሱ ጋር ማስተዋወቅ። ብዙዎቻችን ጓደኞች አሉ፣ አለማዊ ጓደኞች አሉ፣ ጌታን የማያውቁ ጓደኞች አሉን። እንደው የሚያስደስት ስፍራ ይዘናቸው ከምንሄድ ከምንጋብዛቸው ይበልጥ ይህንን ታላቁን ጌታ ብናስተዋውቃቸው ለእነሱ ትልቅ ነገር ነው ነው። ከዚ በመቀጠል ደግሞ ኢየሱስ ወደ እሱ ባቀረቡት ጊዜ ትኩረት ያደረገው ከስጋ ፈውሱ ይልቅ መንፈሳዊ ፈውሱ ነው። መንፈሳዊ ፈውስ እንዲያገኝ ህይወቱ እንዲድን ነበር ትልቁ ያደረገው ይሄ። በዚያ ዘመን እንግዲህ የተለያየ ለህክምና የሚደረግ የተለያየ ነገር አለ ህክምናው ስጋዊ ፈውሱ ላይ ነው ትልቁ ትኩረት የሚያደርገው። ዛሬ በዓለማችን ላይ እንደዚህ የትኛውም ዶክተር ስጋውን ነው የሚፈውሰው እንጂ መንፈስ መፈወስ አይችልም። ጌታ ኢየሱስ ግን መንፈሳዊ ህይወትንም መፈወስ ይችላል። ትልቁ ፈውስ ይሄ ነው። ስለዚህ ኢየሱስ ደግሞ ሰዎቹ አድማጮቹ በዛ የነበሩ ሽባውን ከጣሪያ አውርደው በኢየሱስ አጠገብ ሲያስቀምጡ የሚያዩ ተመልካቾች አሉ። ስለዚህ ትኩረት ያደረገው መንፈሳዊ ፈውሱ ላይ ነበር። ለምን እያንዳንዱ መፈወስ የሚገባው ክፍል ነበር በዛ ውስጥ ቃሬዛ ላይ በጓደኞቻቸው ተነስተው አይምጡ በሁለት እግራቸው ተራምደው ይምጡ እንጂ። መንፈሳዊ ፈውስ የሚያስፈልጋቸው ብዙ ሰዎች ነበሩ። ስለዚህ ኃጢአት ተሰረየችልህ ተነስ ብሎ አልጋውን ተሸክሞ እንዲሄድ ይህንን መልእክት ሲያስተላልፍ፣ ሽባውም ሲነሳ በዚያ ለነበረው ህዝብ የሚያስተላልፈው ትልቅ መልእክት ነበር። በጣም የሚመስጥ ነው። በወቅቱ እኛ ከምንረዳው እኛ ታሪኩን ነው። በአካል የነበሩ ሰዎች ግን ለዚያ ሰው መፈወስ ብቻ ሳይሆን የቆሙትም አድማጮች እንደዚህ ህመምተኞችን ይዘው የመጡ አድማጮችም ጭምር እያንዳንዱ ህይወት የሚነካ ነበር። የእያንዳንዱ ፈውሱ አስፈላጊው ነበር። ስለዚህ በልባቸው ይህንን ጭምር እንዲያስቡ ለመንፈሳዊ ፈውስ የሆነ አዳኝ በመካከላቸው እንዳለ ከዚህ በፊት አይተውት የማያውቁት አዳኝ አጠገባቸው እንዳለ የሚያሳስብ ነበር። ለዛ ህዝብ ቅፍርናሆም ለነበሩ በዚያ ወቅት ለነበረው ለተሰበሰበው ሁሉ ህዝብ ትልቅ መልዕክት የሚያስተላልፍ ነበርና ይህን ነው የሚያስተምረን የእግዚአብሔር እውነት ነው። እንግዲህ ከዚህ ታሪክ ብዙ ሀሳቦችን ማንሳት እንችላለን ወንድሜ ሊቆዩ ማንስቶታልና ብዙ ጊዜ ያው ለሌሎች መትረፍን ትኩረት አናደርገውም። ግን እነዚህ አራት ጓደኞች ለጓደኛቸው ወይም ደግሞ ለቅርብ ለሚሉት ሰው የተረፉበትን አጋጣሚ እናያለን፣ ወደ ክርስቶስ ያቀረቡበትን አጋጣሚ እናያለን። እና በህይወታችን የእኛን እርዳታ የእኛን እገዛ የሚፈልጉ ሰዎችን አዳኝ ወደ ሆነው አጋዥ ወደ ሆነው ከሁሉም በላይ ደግሞ ሊፈውስና ሊምር ወደ የሚችለው ወደ ክርስቶስ ልናስተዋውቃቸው ይገባል። ብዙ ጊዜ ሜቢ ለተወሰነ ጊዜ ኮረተውትም ሊሆን ይችላል። ሳንቲምም፣ ምግብም የመሳሰለውን ነገር በህይወታቸውን አጋጣሚ ሰተውት ሊሆን ይችላል። ነገር ግን እነዚህ አራቱ ሰዎች ያደረጉት ትልቅ ነገር ምንድን ነው? ፍጹም ፈውስ ሊያገኝ ወደሚችልበት ስፍራ ነበር ያመጡት። እና እኛም በህይወታችን አጋጣሚ የምናገኛቸውን ሰዎች ክርስቶስን ማስተዋወቅ ላይ አዳኝ ወደሆነው ፈዋሽ ወደሆነው ክርስቶስ እንዲያዩና እንዲመለከቱ ማድረግ ላይ ትልቅ ስራ መስራት ይኖርብናል የሚለውን ከዚህ ላይ እናያለን። ከዛ ባለፈ ደግሞ እንግዲህ ስጋዊ ፈውስ ጊዜያዊ ነው አይደለም? መንፈሳዊ ፈውስ ግን ዘላለማዊ ነው እና አንዴ ክርስቶስ በዚህ ስፍራ ላይ ያደረገው ነገር ምንድነው? ከስጋዊ ፈውስ ይልቅ መንፈሳዊ ነገር ላይ ትኩረት ሲያደርግ እናያለን። እና ዘላለማ የሆነውን ነገር ደግሞ ማስተዋወቅ እጅግ አስፈላጊ እንደሆነ ከዚህም ላይ እናያለን። ጥቂት ታይቶ ከሚጠፋው ነገር የማይጠፋውን ዘላለማ የሆነውን ያንን ማሳየት እንዳለብን ከነዚህ ታሪኮች ላይ መረዳት እንችላለን የሚለውን ሀሳብ ባጭሩ ለማስቀመጥ ነው። ከዛ አለፍ ብሎ ደግሞ ረድ ስንል ደግሞ ታሪኩ በዚ አያበቃም። እንግዲህ የዚህ የሽባ ሰው መፈወስ መጨረሻ ላይ ነው እንግዲህ አልጋን ተሸክመ ሂድ የሚለው ታሪኩን እንግዲህ ወንድማችን ዘላለም ትቀጥልናለህ። በዚህ በፈውስ ሂደት ውስጥ ግን ፈሪሳውያን ደስተኛ አልነበሩ። ደስተኛ ያልሆኑበት ደግሞ አንድ ትልቅ ምክንያት ነበረ። ያ ምንድን ነው የሚለውን እንግዲህ እንደ ጥያቄ ላንሳው። በዚሁ ምዕራፍ ላይ ከቁጥር ስድስት ከአስራ ሁለት ያለውን ታሪክ ስናይ እንግዲህ ጸሐፍት ያጉረመረሙበት ክፍል ነበረ። ያጉረመረሙበት ዋነኛ ምክንያት ምን ነበረ? እዛ ላይ ትንሽ ሀሳብ እናንሸራሸራለን። ከዛ አልፎ ደግሞ ክርስቶስ ደግሞ የመለሰበት መንገድ አለ፣ የሰጣቸው ምላሽ አለ። እንዲሁም ያጉረመረሙት በልባቸውን ያህል መጽሐፍ ቅዱስ አለም። የልባቸውን ሀሳብ እራሱ አውቆ ክርስቶስ ምላሽ የሰጠበትን ክፍል እናያለ። እና ማጉረመረማቸው ምን ይመስል ነበረ? ለምንድን ያጉረመረሙት? ያ በልባቸው ውስጥ የተነሳው ሀሳብ ደግሞ ምንድን ነበረ? ይህስ ደግሞ ምን ያስተምረናል? እንግዲህ ክርስቶስ የልብንም የሚያወቅ አምላክ ስለመሆኑ የሚነግረን ነገር አለ ብያ ያስባለና፣ ያስ ምን ይግረናል? በመጨረሻ ደግሞ እነዚህ ጸሐፍት ፈሪሳውያን እና የሃይማኖት መሪዎች የምንላቸው ክርስቶስ ከመጣበት አላማ አለ ወይም ደግሞ በዚች ምድር ላይ ሊከናወኑ ከሚገባቸው ተግባራት አንጻር በተቃራኒው ያልተረዱት እውነት ምን ነበረ? እንግዲህ የአንድ ሰው መፈወስ በስጋ ሚሆን በመንፈስ የኃጢአት ይቅርታ ማግኘት ሊያስደስታቸው ይገባ ነበር አለም። ነገር ግን ያልተረዱት ነገር ምን ነበር የሚለውን እነዚህን ተያያዥ ሀሳቦች እናንሳና ዘላለም ወደ አንተ መጣ። አመሰግናለሁ ያው ታሪኩን ማርቆስ ወንጌል ምዕራፍ ሁለት ከቁጥር አምስት ጀምሮ እስከ አስራ ሁለት አነብና በዚህ ላይ ያሉትን ሀሳቦችን እንግዲህ እንካፈላለን። እንደዚህ ይላል። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰርይልሃል አለው። አዲሱ መደበኛ ትርጉም ነው የማነበው። በዚያ ተቀምጠው የነበሩ አንዳንድ ጸሐፍት ስለዚህ ነገር በልባቸው እያሰላሰሉ ይህ ሰው እንዴት እንዲህ ይላል በአምላክ ላይ የስድብ ቃል እየተናገረ እኮ ነው። ከአንዱ ከእግዚአብሔር በስተቀር ማን ኃጢአትን ሊያስተሰረይ ይችላል ብለው አሰቡ። ኢየሱስም ወዲያው በልባቸው የሚያስቡትን በመንፈሱ ተረድቶ እንዴት እንዲት አስባላችሁ? ሽባውን ኃጢአት ተሰሪዋል ከማለትና፣ ተነስተ፣ አልጋን ተሸክመ ሂድ ከማለት የቱ ይቀላል? ነገር ግን የሰው ልጅ በምድር ላይ ኃጢአትን ለማስተሰረይ ስልጣን እንዳለው እንድታውቁ በማለት ሽባውን ተነስተ፣ አልጋን ተሸክመ ሂድ አለው። እነርሱም እሱም ተነስቶ ሁሉም እያዩት አልጋውን ተሸክሞ ሄደ በስፍራው የነበሩትም ሁሉ በሁኔታው ተደንቀው የዚህ አይነት ነገር ፈጽሞ አይተን አናውቅም በማለት እግዚአብሔርን አመሰገኑ ይላል። እንግዲህ ከሊቆዩ ትንሽ ሀሳብ ተውሽ ክፍል ላይ ማነሳው ምዕራፍ አንድ ላይ ጌታ ኢየሱስ ክርስቶስ ተቃውሞ አልደረሰበትም። አንድ አጋንንት ነው ተቃውሞ የደረሰበት፣ ያንንም አጋንንት ጸጥበል ብሎታል። ምዕራፍ አንድ ላይ ማርቆስ ጌታ ኢየሱስ ክርስቶስን ኢንትሮዲስ ነው የሚያደርገው በ በሰዎች ሲደነቁ ማንነቱን እየገለጠን የመጣው ልክ ምዕራፍ ሁለት ላይ ሌላ ታሪክ ነው። ከምዕራፍ አንድ ሌላ ታሪክ ነው። እያንዳንዱ ክፍል ላይ የሰዎች በተለይ ላይ የጸሐፍት የአዋቂዎች ተቃርኖ የደረሰበት ነው። ልክ አንተ እንዳልከው ማለት ነው። ስለዚህ ልክ በዚህ ክፍል ልክ የመጀመሪያውን ሲጀምር ነው ይህንን ታሪክ የምናገኘው። በዚህ ታሪክ ላይ አንተም እሱም እንዳላችሁት አንድ በጣም ልቤን የገዛኝ ሰዎቹ ይህንን ሰው ተሸክመውት ይዘውት መጡ ወደ ክርስቶስ ይላል። ማለት ዓለም ወደ ጌታ ኢየሱስ ክርስቶስ አይመጣም። እኛንን ወደ ዓለም የምንሄደው በቃ ይዘናቸው ነው የምንመጣው። ለዚህ ነው ጌታ ኢየሱስ ክርስቶስ ሂዱ ያለው ዓለም መምጣት ስላልቻለን ዩሲ በሽተኛ በኃጢአት ደዌ የተመታ በወንጌል ያልሰማ ሰው መምጣት አይችልም። እኛንን የምንሄደው ወደ ዓለም ሁሉ ሂዱ ያለው ሂደን እንድናመጣ። ምክንያቱም የጠፋውን በግ መምጫውን አያቅም፣ ሳንቲሙ መውጫውን አያቅም። ሌላ ሶስተኛው ምንድን ነበር? በቃ የጠፋው ልጅ ውጭ ሌሎቹ ይሄኛው ከዚህ በፊት ስላወቀው ነው የጠፋው ልጅ። ስለዚህ ዲናሮችና በጎች ብዙ አሉ። ስለዚህ ሂደን ልናመጣቸው የተገባ ይሄ ሀሳብ በጣም ውስጤን በዚህ ስፍራ ላይ ገዝቶኛል እና አመጡት። አቅርቦት ነበረ ግን ያው ማግኘት አልቻሉም። ባይዘዌ ጣራው ለማንኛውም ዝም ብሎ ቆርቆሮ ጣራ አልነበረም ቆዩ እንዳለው ማለት እንጨት ፍርግርግ ያለው ጡቦች የተደረደሩበት የተለሰነ ምናምን ነው። በጣም ይከብድ ነበቃ ያው የሆነ መዶሻ ይዘ ምናምን ነገር ጊዜ ሁሉም ይፈጅ ነው እና አለባቸውን መተው እሱ እንዳለ እንደገና ደግሞ ሌላ ስራን የተጨመረባቸው ብዙ ለፍተዋል እና እግዚአብሔር አምላክ እኛም ለወንጌሉ እንድንለፋ እግዚአብሔር በጸጋው ይርዳን። ስለዚህ ይሄ ጌታ ኢየሱስ ክርስቶስ ልጁን መ ጣና ኃጢአት ተሰረየችልህ አለው እና የጠበቁት ይህንን አልነበረም። ኦፍኮርስ ያስታውቃል። የጠበቁት ይህንን አልነበረም። ነገር ግን ኃጢአት ተሰረየችልህ ሲል ሌላ ህዝብ ምን እንዳለ አናውቅም። አራቱም ዝምን ያሉት የአራቱ ራሱ እንዲህ ሁሉ ለፍተን አምጥተን ኃጢአት አላሉም። ነገር ግን መጽሐፍ ቅዱስ ሲናገር ቀዳዳማ ኢየሱስም እምነታቸውን አይቶ ሽባውን አለ አንተ ሰው ኃጢአት ተሰረየችልሃል። ቁጥር ስድስት በዚህም ተቀምጠው የነበሩ አንዳንድ ጸሐፍት ነገር በልባቸው እያሰላሰሉ ይላል። ይህ ሰው እንዴት እንደዚህ ያደርጋል? ከእግዚአብሔር በቀር ኃጢአትን ሊቅር የሚል ማን አለ ብለው ተናገሩ። እውነታቸውን ነው። በዘመናት መካከል መጽሐፍ ቅዱስን አንብበዋል። ከእግዚአብሔር ውጭ ኃጢአትን ይቅር የሚል ማንም አልነበረም። ካህኖቶቹ ይዘው ይገባሉ። ይቅርታን ከእግዚአብሔር ዘንድ ነው ለህዝቡ ተቀብሎ የሚመጡት። እውነት ነው። መጽሐፍ ቅዱሶቻቸውን አይተዋል። ሙሴም ተገልጦለት እግዚአብሔር ወይ ማሪ ማሪ የተባለው እግዚአብሔር ብቻ ነው። እኔ የምምር ይቅር የምል አምላክ ነኝ፣ የሚያለው እሱ ብቻ ነው። ከየት እንደመጣ የማያውቁት ሰው ነው እንግዲህ ጌታ ኢየሱስ ክርስቶስ ብድግ ብሎ ኃጢአት ተሰርየችልህ ያለው። ኦፍኮርስ እነ ናታን ለዳዊት ሂዶ ማለት ነው በጣም ኃጢአት ሰርቻለሁ ሲል ኃጢአት ምሮሃል ብሏል። የእሱ አነጋገር ከእግዚአብሔር ተቀብዬ ምር ያለው ነው። ጌታ ኢየሱስ ክርስቶስ ግን በስልጣን ነው። ናታን ይቅር ብሎሃል እያለ ያለው እግዚአብሔር ይቅር ብሎሃል ነው። ለዚህ ሰው ግን አውዱ ግን እዚህ ክፍል ላይ ያለው ግን ጌታ ኢየሱስ ክርስቶስ ራሴ ኃጢአትን ምን ብዬሻለሁ? ይቅር ብዬሻለሁ። ስለዚህ ይሄ ነገር በጣም ነው ያስደነገጣችሁ። በእግዚአብሔር ላይ ይሳደባል። እውነት ነው። ምክንያቱም ሉሲፈርን አይተውታል፣ በልዑል ሊመሰል ሲል ከሰማይ እንደወረደ አይተውታል። እግዚአብሔርን በቃ የሚያክፋፋ እግዚአብሔርን የሚሰድብ ዘሌዋውያን ላይ፣ ዘውልቁ ላይ ያለላቸው ራሱን በእግዚአብሔር ቦታ ላይ የሚያስቀምጥ ማንም ፍጡር እግዚአብሔርን እየተሳደበ ነው። ስለዚህ እግዚአብሔርን የሚሳደብ ይላል በብሉይ ኪዳን እንግዲህ ውስጥ ገብቶ ዘሌዋው ያለ ያለ ውስጥ ገብተን ማንበብ እንችላለን። ተወግሮ ይገደል ነው የሚለው ስለዚህ እነዚህ ሰዎች በልባቸው ያስል ይሰው እንት እንዴት እንዲህ ይላል። በአምላክ ላይ የስድብ ቃል እየተናገረ ነው። ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተረየ ሚችል ማን ነው? ምክንያቱም በልዑል መስሎት አልነበረ ራሱን ሰይጣን በልዑል እኮ ራሱን መስሎት ነበረ አይደለም። ስለዚህ እንደ እግዚአብሔር እሆናለሁ ያለው ሁሉ ከሰማይ ሲጣል፣ እንደ እግዚአብሔር እሆናለሁ ያለው ሁሉ በዘመናት መካከል በድንጋይ ተወግሮ ሲሞት ነው ያዩት። ስለዚህ እነሱ እያቀባበሉ ነው። መጽሐፍ ኢየሱስም ወዲያው አለ በልባቸው የሚያስቡትን በመንፈሱ ምን አለ ይላል ተረዳ ይላል ተረድቶ ወዲያው የሆነ አይቶ አነጋገራቸውን ማሰላሰል አልተጠበቀበትም። ሃው ቱ ሪድ ፒፕልስ ማይንድ ላይክ ኤ ቡክ የሚል ኤግዛክትሊ የመጽሐፉን ርዕስ ልበለዋል በለው አላቅም። የሆነ ሳይኮሎጂካል መጽሐፎች አሉ። በቃ ሰው ምን እያሰበ እንዳለ እንደዚህ ትሪኮች ያንን ስቴፕ መሄድ አልተጠበቀበትም። ልባቸውን ያውቃል። መለኮታዊ አምላክ ነው ማለት አምላክ ነው። ኃጢአትን አስተሰረየውልህ ሲል አምላክ ነኝ እያላቸው ነው የልባቸውንም አውቆ ይላል እግዚአብሔር አምላክ ባይዘዌ አጋንንት ራሱ የልባችንን አያውቅ ከእግዚአብሔር ውጭ ያውቃሉ። ይሄንን ከእግዚአብሔር ውጪ እግዚአብሔር ባይዘዌ ለሰዎች ያካፈለው መልክ አለው አይደለም። ለፍጥረት ግዙ ብሎናል። የገዥነት እንትን አለን አዎ በቃ ከመስጠት አይደለ? ብዙ መጥቀስ እንችላለን። በፈጣሪነቱ ብቻ በቃ እግዚአብሔር አምላክ ፈጣሪነትን ለማንም አላካፈለም። ሉዓላዊነትን ለማንም አላካፈለም። ሁሉም ቦታ መገኘትን ለማንም አላካፈለም። ሁሉን ማወቅን ለማንም አላካፈለም። ስለዚህ ይህንንም ለማንም አላካፈለም። ያውቃሉ። መለኮት ብቻ ነው የሰውን ልብ ሊያውቅ የሚችለው እየነገራቸው እየነገራቸው የልባቸውን አይቶ ለምን እንደዚህ ትላላችሁ እያለም እነዚህ ሰዎች ግን አልተመለሱም። ስለዚህ መጽሐፍ ቅዱስ ላይ ከማየት የቱ ይቀላል አላቸው። እንግዲህ ቅድም እናንተ እንዳላችሁት ማለት ነው ሲታይ ማለት ለመቅለል ለመቅለል ኃጢአት ተሰርየችል በእነሱ አውድ ሊቀል ይችላል። የሚጠቅመው ግን እናንተ እንዳላችሁት መንፈሳዊነቱ ነው። ምክንያቱም ከባድ ነው። ለጌታ ለኢየሱስ ክርስቶስ ኃጢአት ተሰረየችልን ማለት ፈውስን ጊዜያዊ ፈውስን ሊሰጠው ይችላል። ኃጢአቱን ግን የሚያስተሰረየለት ግን መስቀል ላይ ወጥቶ ነው። ቀብድ አስያዘን። በዘመናት መካከል እግዚአብሔር አምላክ በምሕረቱ ብዙዎችን ተገናኝቷል። ነገር ግን ያ የተገናኘው ምሕረት ግን ጌታ ኢየሱስ ክርስቶስ ዋጋ ሊከፍልበት ነው። ስለዚህ ለጌታ ለኢየሱስ እኮ ከባድ ነው ስለዚህ እንደዛ አለው መጽሐፍ ቅዱስ። ሌላው ሀሳብ ነገር ግን የሰው ልጅ በምድር ላይ ኃጢአትን ለማስተስረይ ስልጣን እንዳለው እንድታውቁ አለ። እነሱ ግን ሊያውቁ አልቻሉ። ያው የሰው ልጅ ብሎ የተጠቀሰው ጌታ ኢየሱስ ክርስቶስ በጣም የሚወደው ስሙ ነው። እንግዲህ ያው መጽሐፉን እያየን እየሄድን ስለሆነ ማለት ነው። ሰዎች ማርቆስ በተለያየ መንገድ ጌታ ኢየሱስ ክርስቶስን ገልጦታል። የእግዚአብሔር ልጅ ብለውታል፣ መሲሁ ተብሎ ተገልጿል። ጌታ ኢየሱስ ክርስቶስ ራሱ ብቻ ነው የሰው ልጅ እያለ ራሱን የጠራው። በቃ የሚወደው ስሙ ጌታ ኢየሱስ ክርስቶስ የሰው ልጅ መባሉን ነው። ምክንያቱም ከኛ ጋር እንዲሆነበት መለኮትን ከሰው ያጣመረበት ነው። እኛን በዛ በኩል አሾልኮ አዳምን ሆኖ ነው ወደ እግዚአብሔር ያቀረበን እና ይህንን የሚወደው ስሙ ነው። ስለዚህ ጠቅለል ሲል የጥያቄ ይህን የነካውት ይመስለኛል። ምናልባት ሌላ ጥያቄ ካለ የሃይማኖት መሪዎች የዘነጉት እውነታ ምን ነበር አሁን? እነዚህ ሰዎች ቅድም እንዳልኩት ነው። ልባቸው ክፍት ቢሆን ለመንፈሳዊ ነገር ቅንነት ቢላበሱ አንደኛ ሽባን መፈወስ የሚችል ማን ነው? ድንቅ አይተዋል እኮ በአይናቸው አይተዋል። እሱ ብቻ አይደለም፣ ሁለተኛ የልባቸውን አውቋል። ይህም አልመለሳቸው ለስርዓት ብቻ በቃ ለወግ ብቻ ስለተገዙ ከኛ በላይ ለአሳር ስላሉ ይሄ ነገር ደርሶባቸዋል። ለዚህ ነው እግዚአብሔር አምላክ ከሁላችን ነው ከምንም ነገር በፊት ሚልኪያስ ስድስት ከቁጥር ስምንት ላይ እንደዚህ ሰው ሆይ መልካም የሆነውን አሳይተዋል። እግዚአብሔር ከአንተ የሚፈልገው ምንድን ነው? ፍትህን ታደርግ ዘንድ፣ ምህረትን ትወድ ዘንድ፣ በአምላክን ፊት በትህትና ትራመድ ዘንድ ነው ይላል። እነዚህ ሰዎች ለጌታ ለኢየሱስ ክርስቶስ ፍትሐዊ ቢሆኑ ያዩት ነገር ይበቃቸው ነበረ። ሰልፊሽ ባይሆኑ በቃ እነዚህ ሰዎች ምህረትን ቢወዱ ለጌታም ለኢየሱስ ክርስቶስን ምህረት እኮ ማድረግ የሚችሉ ነበሩ። እነዚህ ሰዎች በትህትና ቢራመዱ ይገባቸው ነበር። ነገር ግን ልባቸው ግን ስለደነደነ ይህንን ጌታ ኢየሱስ ክርስቶስን በብዙ ማስረጃ መጥቶ ሳያውቁት ቀርተዋል። Yeah, yeah.